ነጋት ብላ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ የካቲት አስራ ሰባት ሁለት ሺ አስራ ስድስት ዓመተ ምሕረት ዝግጅታችን ጀመረ። ኢትዮጵያ የጤና ስርዓት ውስጥ ያሉ ችግሮችና መፍትሄዎቻቸው። አገር አሰልጥኖ መቅጠር ማችል ከሆነ መልሶ መልሶ ዌስቴጅ ነው የሚሆነው። ስለዚህ ይህንን ምጣኔውን ለማስተካከል የኢኮኖሚው እድገት ላይ ዲፔንድ የሆንና ሊናበብ የሚችል የስልጠና ስርዓት መገንባት መቻል አለበት። የሰማችኋቸው በጤና ሚኒስቴር የብቃትና የሰው ሀብት አስተዳደር ስራ አስፈጻሚ የሆኑትን አቶ ሀብታሙ ደምሴን ነው። ቁፋ እናስኛለን፣ ቁፍ እናስወጣለን፣ ብር እናባዛለን የሚሉት ሰዎች አንዳንዶች ከአሁን ጀምራችሁ ተራረፋችሁ እንከሳችኋለን ብለን እኒያ ሰዎች አሁን ከዛ ወዲህ ትተዋል፣ አንዳንዶችም ታስረዋል። ስለዚህ ይህንን እኛ እንቃወመዋለን። በትክክለኛ ግን እዝቡ ላይ ደግሞ ችግር አለ። አሁን ደግሞ የሰማችኋቸው የባህል ሕክምና አዋቂዎች ማህበር ፕሬዚደንት ሼክ አሊ አደምን ነው። የዛሬ የአሜሪካ ድምፅ የመስታወት ስርጭት ለየት ባለመልኩ ሙሉር ስርጭቱ የሚያተኩረው በኢትዮጵያ የጤና ስርዓት ውስጥ ባሉ የተለያዩ ችግሮችና በጤና ባለሙያና በማህበረሰቡ ላይ እያደረሱ ባሉት ተጽዕኖዎች ላይ ይሆናል የጤና ሚኒስቴርን ጨምሮ የተለያዩ የሚመለከታቸው አካላት መፍትሄ ያሏቸውን ሀሳቦችንም አካተናል። ሰላም ጤና ይስጥልኝ። ክቡራትና ክቡራን አድማጮች የዕለተ እሁድ የካቲት 17 2016 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና ደረጀ ደስታንን ብርሃን ኃይሉ በቅንብሩ አብራን ትቆያለች። ቀደም ሲል እንደገለጽነው በምሽቱ መሰናዷችን በሕክምና ዙሪያ የሚታዩ የተለያዩ ችግሮችን እናነሳለን። የመፍትሄ ሀሳቦችን ከባለሙያዎች አንደበት እንሰማለን። በየመሃሉ ደግሞ ዘና የሚያደርጓችሁንም ሙዚቃዎች አሰናድተናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ ክቡራትና ክቡራን፣ ከእሁድ ምሽት ዜና ጋር እንግዶ ወልዴ ነኝ። የምዕራብ አፍሪካ የኢኮኖሚ ማኅበረሰብ ኤኮዋስ ትናንት በናይጄሪያ መዲና አቡጃ ላይ ባደረገው ስብሰባ ባለፈው ዓመት የተፈጸመውን መፈንቅለ መንግሥት ተከትሎ በኒጀር ላይ ጥሎት የነበረውን የጉዞና የኢኮኖሚ ማዕቀብ አንስቷል። እርምጃው በኒጀርም ሆነ መፈንቅለ መንግሥት በተካሄደባቸው የቀጠናው ሦስት ሌሎች አገራት ማለትም ከቡርኪና ፋሶ ማሊና ጊኒ ጋር ንግግር እንዲደረግ እና ከቀጠናው የኢኮኖሚ ማኅበረሰብ ለመውጣት የደረሱበትን ውሳኔ እንዲቀለብሱ ለማድረግ ያለመ ነው ተብሏል። ከጉዳዩ ውስብስብነት አንጻር እንዲሁም በቀጠናው ዘላቂ ሰላም፣ ጸጥታና የፖለቲካ መረጋጋት ለማምጣት ገንቢ ውይይት ማድረጋቸው አስፈላጊ መሆኑን የናይጄሪያው ፕሬዚዳንት ቦላ ቲኑቡ በስብሰባው ላይ ተናግረዋል። የኤኮዋስ ኮሚሽን ፕሬዚደንት ኦማር ቱሬ በበኩላቸው በኒጀር ላይ የተጣለው ማዕቀብ የተነሳው የአገሪቱን ሕዝብ ስቃይ ለመቀነስ ሰብአዊነትን መሠረት በማድረግ ነው ብለዋል። የትናንቱ ቅዳሜ ስብሰባ የተደረገው በአካባቢው ተደጋግሞ የሚታየው መፈንቅለ መንግሥት የ49 ዓመቱን የቀጠናው የኢኮኖሚ ማኅበረሰብ እንዳያፈርሰው በሚሰጋበት ወቅት ነው። የአሜሪካና የእንግሊዝ ኃይሎች በየመን በርካታ የሁቲ አማጽያን ይዞታዎችን ትናንት ቅዳሜ መደብደባቸው ታውቋል። የሁቲ አማጽያን በቅርቡ በቀይ ባህርና በኤደን ባህረ ሰላጤ በሚጓጓዙ መርከቦች ላይ የሚያደርሱትን ጥቃት አጠናክረው መቀጠላቸው ይታወቃል። የአሜሪካና የእንግሊዝ ተዋጊ ጀቶች 18 የሁቲ ይዞታዎችን መደብደባቸውን ስማቸው እንዲጠቀስ ያልፈለጉ የአሜሪካ ባለሥልጣናት አስታውቀዋል። እነዚህ ይዞታዎችም የሚሳይል የላውንቸር የሮኬት የድሮንና የምድር እንዲሁም የውሃ ውስጥ መጓጓዣ ተሽከርካሪዎች ማከማቻዎች እንደነበሩ ታውቋል። ካለፈው ወር የፈረንጆቹ ጥር 12 ወዲህ አሜሪካና እንግሊዝ በጋራ የተቀናጀ ጥቃት በሁቲ አማጺያን ላይ ሲያደርሱ ለአራተኛ ጊዜ እንደሆነ ታውቋል። አሜሪካ ግን በግሏ የሁቲ ኢላማዎችን በየቀኑ በመደብደብ ላይ መሆኗ ታውቋል። ተተኩሰው በአየር ላይ ያሉና በመርከቦች ላይ ጥቃት ለማድረስ የሚምዘገዘጉ ሚሳይሎችን እንዲሁም ድሮኖችንና ለመወንጨፍ የተዘጋጁ መሳሪያዎችን አሜሪካ ስትደበድብ ከርማለች። የአሜሪካ ጀቶች የሚነሱት በቀይ ባህር ላይ ከሚገኘው ዩኤስኤስ ድዋይት አይዘንሃወር አውሮፕላን ተሸካሚ መርከብ ላይ ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በጋዛ ተኩስ አቁም እንዲደረግ ያለመ ድርድር ከግብፅ፣ ቀጣር፣ አሜሪካና እስራኤል የተውጣጡ ባለሙያዎች እንዲሁም የሐማስ ተወካዮች ዶሃ ላይ መቀጠላቸውን አንድ ከመንግስት ጋር ግንኙነት ያለው የግብፅ መገናኛ ብዙሀን ዘግቧል። በሌላ በኩል ደግሞ አዲስ ተኩስ አቁም ለማድረግ እንዲሁም በሐማስ የተያዙ ታጋቾችን አስፈትቶ በምትኩ ፍልስጤማውያን እስረኞችን ለማስለቀቅ ፓሪስ ላይ ውይይት ለማድረግ በሞሳድ ኃላፊ ዴቪድ ባርኒ የተመራ የእስራኤል ልዑካን ቡድን አርብ ዕለት ፈረንሳይ መዲና ፓሪስ ገብቶ እንደነበር ታውቋል። የእስራኤል ጦር ካቢኔ በቃጣር ስብሰባ ላይ የሚሳተፍ ልዑክ ለመላክ ትናንት ቅዳሜ ስምምነት ላይ እንደደረሰ የእስራኤል መገናኛ ብዙሃን ዘግበዋል። የቃጣሩ ስብሰባ የፓሪሱ ቀጣይ መሆኑንና በመቀጠልም በካይሮ እንደሚካሄድ ታውቋል ባለፈው ዳር 100 ታጋቾችን በ240 የፍልስጤማውያን እስረኞች እንደተለዋወጡ ሁሉ አሜሪካ ግብፅና ቃጣር ተመሳሳይ ልውውጥ እንዲደረግ በመጣር ላይ ናቸው በድርድሮቹ ሐማስ እስራኤል ከጋዛ እንድትወጣና ተኩስ አቁም እንዲደረግ ሲጠይቅ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ ግን ቅዠት ነው ሲሉ ገልጸውታል። እስራኤል በደቡባዊቷ የጋዛ ከተማ ራፋ የምድር ጥቃት ለመፈጸም በማቀዷ የሰጉ 1.4 ሚሊዮን ፍልስጤማውያን ወደ ግብፅ ድንበር በመጠጋት በድንኳን ውስጥ ተጠልለው ይገኛሉ። በመጨረሻም አድማጮች ሩሲያ በዩክሬን ላይ የፈጸመችው ወረራ ሁለተኛ ዓመት ትናንት ሲታሰብ ፕሬዚደንት ቮሎዲሚር ዜሌንስኪ አገራቸውን የደገፉትን ሁሉ አመስግነዋል በዩክሬንም ሆነ በአካባቢው አገራት ያሉ በሚሊዮን የሚቆጠሩ ሰዎች እናት አገራቸው የፑቲን ጓሮ እንዳትሆን እገዛው አስተዋጽኦ አድርገዋል ሲሉ ተናግረዋል ዜሌንስኪ ዜሌንስኪ ንግግራቸውን ያደረጉት ሩሲያ የትናንት ሁለት ዓመት ጥቃቷን በጀመረችበት ሆስቶሜል አየር ማረፊያ ሜዳ ላይ ቆሞ ነው የዩክሬናውያን ቀኑን ሰማዕታቱን ለማክበር አበባ በማኖር በለቅሶና ድል እንደሚያደርጉ ተስፋቸውን በመግለጽ አስበዋል የሩሲያ ጥቃት የመቀዛቀዝ ምልክት ባላሳየበት በዚህ ወቅት በዩክሬን ሕይወታቸውን የሚያጡ ሰዎች ቁጥር በመጨመር ላይ ነው። ይህ በእንዲህ እንዳለ በኢንዱስትሪ የበለጸጉ የቡድን ሰባት አባል ሀገራት የጦርነቱን ሁለተኛ ዓመት ምክንያት በማድረግ አስፈላጊ ሆኖ እስከተገኘ ድረስ ለዩክሬን የሚሰጡትን ድጋፍ እንደሚቀጥሉ አስታውቀዋል። ቡድኑ ባወጣው መግለጫ ቻይና እና ኢራን ሩሲያ በዩክሬን ላይ ለምታካሄደው ጦርነት ድጋፍ በመስጠታቸው አውግዘዋል። ኢራን ለሩሲያ ሰራዊት የምትሰጠውን ድጋፍ እንድታቆምም ጠይቀዋል። የቻይና ኩባንያዎች መሳሪያ እና ወታደራዊ ቁሶችን ለሞስኮ ማስተላለፋቸው እንዳሳሰባቸውም ጨምረው ገልጸዋል። ክብራትና ክብራን ለእሁድ ምሽት የያዝኩት ዜና በዚሁ ተጠቃልሏል። ዜናውን ያሰማኋችሁ እንግዶ ወሌነኝ። መልካም ምሽት በ22 ፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ የካቲት 17 2016 ዓ ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ የተከታተላችሁ ያላችሁት። ባደረግነው ዳሰሳ እንግዲህ ትልልቅ ሰፊ ወይም ተከታይ ኖሯቸው የተሳሳተ መረጃ የሚሰጡት ሰዎች ባለሙያዎች አይደሉም። የሕክምና ባለሙዎች ባለሙያዎች አይደሉም። እንደውም ትምህርታቸውንም በአግባቡ ያልጨረሱ ግን ብዙ ፎሎወር ያላቸው የሆኑ ሰዎች ናቸው። የሰማችኋቸው በጤና ጥበቃ ሚኒስትር የጤና የማህበራዊ ሚዲያ አስተዳደር እና የኮሚኒኬሽን ቡድን መሪ የሆኑትን አቶ ዳንኤል በትረ ነው። በማህበራዊ ሚዲያ ላይ የሚሰራጩ ሐሰተኛ የጤና መልእክቶችን አስመልክቶም ሰፋ ያለ ዘገባ ይኖረናል። ወደ በኋላ ላይ እንመለስበታለን። ያው እንግዲህ እንደተለመደው ዝግጅታችንን በሙዚቃ እንጀምራለን፣ አይደል ደረጀ? አዎ ስመኝሽ። የመጀመሪያው የሙዚቃ ምርጫችን ደግሞ ከሮፍናን አዲስ ስራዎች መካከል አንዱ የሆነው ሸግዬ የተሰኘው ስራ ነው። እንደሚታወቀው ሮፍናን የራሱ ለየት ያለ የሙዚቃ ጨዋወትና ቀለም ያለው ዘፋኝ ነው። በዚህ ሙዚቃ ደግሞ የአዲስ አበባን የተለያዩ መልኮች እያሳየ የካበበት ብዙዎችም ራሳቸውን ትላንታቸውን በሙዚቃ እያስታወሱ የተደሰቱበት ስራ ነው። እንግዲህ ሮፍናን ይቀጥላል። ሸጎዬ ሸጋለም ሸጊቱ ማጪሞ ታውቂያለሽ አንቺ ነገም ነሌት

በሮፍናን ሸግዬ ሙዚቃ ዘና እንዳላችሁ እርግጠኞች ነን። ከአሜሪካ ድምፅ ራዲዮ የሚተላለፈውን የእሁድ ምሽት መስታወት መሰናዷችንን ነው እያዳመጣችሁ ያላችሁት። አሁን ወደ ቀዳሚው መሰናዷችንን እለፍ። ቀዳሚው መሰናዷችን የኢትዮጵያን የሕክምና ስርዓት እየጎዳ ያለውን የሐኪሞች ስራ ማጣትና ዝቅተኛ ክፍያ ይመለከታል። የሐኪሞች እጥረት ካሉባቸው የአፍሪካ ሀገሮች ውስጥ አንዷ ብትሆንም ስራ ማጣት የህክምና ትምህርታቸውን አጠናቀው ለሚመረቁ ሐኪሞች አሁንም ፈተና ሆኖ መቀጠሉንና አንዳንዶቹም ተስፋ ቆርጠው ሙያቸውን ለመቀየር መገደዳቸውን ይገልጻሉ። በስራ ላይ ያሉትም የሚከፈላቸው ዝቅተኛ ደሞዝ ሊያኖራቸው ባለመቻሉ ተጨማሪ ገቢ ለማግኘት ከሀገር መውጣትን እንደ አማራጭ እንደሚወስዱት የገለጹ ሲሆን በህክምናው ዘርፍ የተማረሰው ፍልሰት በከፍተኛ መጠን እንዲጨምር አድርጓል። በዚህ ዙሪያ እንግዲህ ስመኝሽ የህክምና ባለሙያዎችንና የጤና ሚኒስቴርን አነጋግርሻል። ሙሉ ዘገባውን ተከታትለን እንመለሳለን። አብዱል ሐኪም ነስሩ እጅግ የወደው የነበረውን የህክምና ትምህርት ለስድስት ዓመት ተኩል ተከታትሎ በ2005 ዓ ም ከሃሮማያ ዩኒቨርሲቲ ሲመረቅ የህይወት የጥሪ ነው በሚለው ሙያ ለማገልገል ትልቅ ህልም ነበረው። በህክምና ሙያ በቆየበት አስር ዓመት ግን የሚከፈለው ክፍያ ከእጅ ወደ አፍ በመሆኑ የራሱን ኑሮ ለመመስረት እንዳላስቻለው ይናገራል። ትንሽ ይከብዳል ኖርማሊ በዛ ደግሞ ቤት ተከራይተሽ ድጋሚ ለራስሽ ወጪ ወጭችለሽ መኖር መንቀሳቀስ በጣም አስቸጋሪ ነው። ይህብን የቤት ኪራይ ለመክፈል ራሱ የማይሆን ገንዘብ ነው ደግሞ ችን የምትቀበል ከዛ ደግሞ ታክሲ ወጪ አለ፣ የራስሽ ወጪ አለ። የምግብ መርት ትንሽ አስቸጋሪ ነው የሚለው ያነግራ አይረቃም። አብዱል ሐኪም የመጀመሪያ ስራውን በኦሮሚያ ክልል ምስራቅ ሀረርጌ ጋራ ሙለታ ሆስፒታል ውስጥ ሲጀምር ደሞዙ 2500 ነበር። ከወራት በፊት ስራውን ለመልቀቅና የተሻለ ገቢ ሊያገኝ ወደሚችልበት የንግድ ስራ ለመሰማራት ሲወስን ደግሞ ደሞዙ አስር ሺ አምስት መቶ ብር ነበር። የቤት ኪራይ እንደምታውቂው ነው። ኢቨን ከአዲስ አበባ በጣም ሩቅ የሚባለው ቦታ ላይ የራሱ ትራንስፖርት በጣም ሩቅ የሆነባቸው ቦታዎች ማለት ነው የቤት ኪራይ ብትከራይ ቢያንስ ከአምስት ሺ እስከ ሰባት ሺ ብር ድረስ እንደ ሁኔታው ታወጭ ትችያለሽ። እስካስሽም ታወጭበት ጊዜ ሆን ትችላል እንደ ቤቱ አይነት በትራንስፖርት ታወጭ ትችያለሽ። ፐርሰናል ኒድ የሚባሉ ነገሮች አሉ። እነሱን እንኳን ለመሞራት በቂ ልክ እንደ አብዱል ሐኪም በሕክምና ሙያ የተሰማሩ በርካታ የጤና ባለሙያዎች የሚከፈላቸው ዝቅተኛ ደሞዝ አሁን ካለው የኑሮ ውድነት ጋር የሚመጣጠን ባለመሆኑ ስራቸውን ለመቀየር ወይም ከሀገር ለመውጣት እንደሚገደዱ ይገልጻሉ። ለስራ ቻይና በሄደበት ወቅት በስልክ ያነጋገርነው አብዱል ሐኪም ረጅም ጊዜ ፈጅቶበትም ቢሆን የኢኮኖሚ ጫና የሚወደውን ሙያ እንዲተውና አሁን በመኪና ቃ መለዋወጫ ንግድ ላይ እንዲሰማራ አስገድዶታል። በ2015 ዓ ም ከአዲስ አበባ ዩኒቨርሲቲ ጤና ሳይንስ ጥቁር አንበሳ ኮሌጅ ተመርቀው በአንጎልና ህብለ ሰረሰር ስፔሻሊስት ከሆኑ በኋላ እስከ ቅርብ ጊዜ ድረስ በኮሌጁ በመምህርነት ያገለገሉት ዶክተር ሳሙኤል ጌታሁንም አሁን ከኢትዮጵያ ውጪ ናቸው። አቶ ሳሙኤል እንደሚሉት ሰባት ዓመት ከሚፈጀው መደበኛ የህክምና ትምህርት በኋላ ተጨማሪ አምስት ዓመታትን ተምረው ስፔሻላይዝ የሚያደርጉ ሀኪሞች ሳይቀሩ የሚከፈላቸው ክፍያ ለመኖር የማይበቃቸው መሆኑን ይገልጻሉ መንግስት ሆስፒታል ደረጃ ከሆነ ደሞዙ በጣም አነስተኛ የሚባል ነው አስራ አንድ ሺህ ሶስት መቶ አምስት ብር ነው የአንድ ስፔሻሊስት ሐኪም በሆስፒታል ደረጃ ከሆነ ምናልባት በአሲስታንት ፕሮፌሰር ደረጃ ያለው በዩኒቨርሲቲ አስተማሪነት የሚያገለግሉት ሄደ ቢባል አስራ አምስት ሺህ ሶስት መቶ ዘጠና ስድስት ብር ይመስለኛል። እና እነዚህ ናቸው እንግዲህ ይሄ በተለይ አሁን ባለው የኑሮ ኢንፍሌሽን፣ አሁን ባለው የብር አቅም አንድ ስፔሻሊስት ሐኪም ቤተሰቡን አስተዳድሮ ሙሉ ለሙሉ ስራው ላይ ፎከስ አድርጎ። በዚህ ደሞዝ ቤዚክ የሚባሉትን ፍላጎቶች ያሟላል ማለት አስቸጋሪ ነው። የቤት ክራይ ስንት ነው? አሁን ለኑሮ ላስቤዛ የሚያስፈልጉ ነገሮች ስንት ናቸው? የልጆች ትምህርት ቤት ስንት ናቸው? በስታስብ በጣም ማይሆን ነገር ነው። በፌስቡክ አማካኝነት የጤና ትምህርትና ተያያዥ መረጃዎችን ለህዝብ በሚያደርሰው ሐኪም የተሰኘው የፌስቡክ ገጽ ላይም ተመሳሳይ ቅሬታዎች በብዛት ይቀርባሉ። ለምሳሌ ዶክተር ሀብታሙ አውለው የተሰኘው አንድ ሐኪም የአንድ ጫማ ዋጋ 12500 ብር መድረሱን ጠቅሶ ከሳምንት በፊት ባጋራው መልእክት የአንድ ጠቅላላ ሐኪም ደሞዝ ከታክስ በፊት 9500 ብር መሆኑን ገልጾ በሥራና በትምህርት ላይ ያለውን የሕክምና ባለሙያ ብቻ ሳይሆን ሀገር ተረካቢ የሆኑ የብዙ ተስፈኛ ሕፃናትን ሞራልና የወደፊት ተስፋ በእጅጉ እየጎዳው ነው ብለዋል። ከዝቅተኛ ክፍያ በተጨማሪ ለኢትዮጵያ ጤና ስርዓት ፈተና የሆነው ከፍተኛ የሐኪም እጥረት ባለበት ሀገር አዲስ ተመራቂ ሐኪሞች ሥራ ለማግኘታቸው ነው። በአንድ ወቅት ኢትዮጵያ ውስጥ የነበረውን የሐኪም እጥረት ለመቅረፍ የጤና ሚኒስቴር መስሪያ ቤት በወሰደው እርምጃ በአጭር ጊዜ ውስጥ የሐኪም ማስተማሪያ ኮሌጆችንና ወደ ህክምና ትምህርት ቤት የሚገቡ ተማሪዎችን ቁጥር በማሳደጉ ላለፉት አስርት ዓመታት ገደማ በዓመት ከ3 ሺህ እስከ 4 ሺህ የሚደርሱ ሐኪሞች እንዲመረቁ ተደርገዋል። ከቅርብ ጊዜ ወዲህ የሚመረቁ ሐኪሞች ግን የሚቀጥራቸው የጤና ተቋማት ማግኘት እንዳልቻሉ በተደጋጋሚ ይገልጻሉ። ዶክተር ሳሙኤል የሚያስተምሯቸው ተማሪዎች በዚህ ውስጥ ሲያልፉ ማየታቸው ያሳዝናቸዋል። ከባድ ችግር ነው። ኖርማሊ አንድ ሰው ከተለያየ ኢኮኖሚ ባግራውንድ ይመጣል። ከዛ ቤተሰብ ጥሩ ተማሪ ስትሆኚ ነው ህክምና ምት ገቢ ህክምና ገብቶች ሰባት አመት ስድስት አመት ተኩል እስከ ሰባት አመት በጣም ኢንቴንሲቭ የሆነ ትሬኒንግ ካረግሽ በኋላ ስራ የለም መባሉ ያአሁን የስራ ክፍተቱ ያለ የሐኪምና የታካሚ መጠን ባልተመጣጠነበት ሁኔታ እንደዚህ አይነት ክፍተቶች መፈጠራቸው ትንሽ በተለይ በተማሪ አንጻር አድገሽ ነው ስታዩ ተመርቆ ተስፋ እንደማጣት ነው። ዶክተር ሳሙኤል ይህ ሁኔታ በአዳዲስ ተመራቂ ሀኪሞችና በሀገር ላይ የሚፈጥረውን ጫናም እንዲህ ይገልጹታል። በጣም በጣም ፍረስትሬት የሚያረግ በጣም የልጆችን ጎልደን የምንለውን ኤጅ ነው የሚወስደው ምክንያቱም ስድስት አመት ተኩል አንድ የአስራ ስምንት አመት ልጅ የአስራ ዘጠኝ አመት ልጅ ስድስት አመት ተኩል ውስጥ ሕክምና ትምህርት ቤት ውስጥ ሌላ የትሬኒንጉ በጣም ኢንቴንሲቭ መሆን ሌላ ነገሮችን ከጎን ላይ እንዳታስኬጂ ትንሽ ይከብዳል። እንደሌላው ትምህርት አይደለም። ሁለት ሶስት ዲግሪ ለመያዝም ንግድም ለመጀመር በዩ ሌላ አይነት ነገርም ለማድረግ ያስቸግራል። ምክንያቱም ሕክምና ሙሉ ትኩረት የሚጠይቅ ስራ ነው። ያን ሁሉ ጉዳት ስታዩ ሲወጣ ስራ ለማግኘት ማለት ታካሚው እያለ በሽተኛው እያለ ሌላው ሐኪም ኦረዲ ስራ ያገኘው ሐኪም የስራ ጫና እየበዛበት ሁለቱን አለማስታረቅ፣ እንደ ሀገርም በተለይ ደግሞ እንደ ወጣቶቹ ማለት ስታዩ በጣም ያስያዝን ነው። አብዱል ሀኪምም ለአንድ የህክምና ባለሙያ ስራ መቀጠር አለመቻል ወይም በሚከፈለው ገንዘብ መሰረታዊ ፍላጎቱን ማሟላት አለመቻል በሐኪሞች ላይ የሚያሳድረው ጫና ከፍተኛ ነው ይላል። ብዙ ጊዜ በህክምና ሙያ የሚገቡ ሰዎች በፍላጎት የሚገቡ ሰዎች ናቸው። ሙያውን ወንዶት የሚገቡ ሰዎች ናቸው። ግን ከዛ በኋላ ተመረቀች ደግሞ ወደ ስራው አለም ስትገቢ የስራውና የደሞዙ አለመመጣጠን ኑሮች ላይ ጫና መምጣቷ አይቀርም። ያ ጫና ደግሞ በተዘዋዋሪ የዲፕሬሽን የሆነ የአለመመቸት ነገሮች፣ ኑሮ ሳይመች ሲቀር ከልፋች ሳይንጠጠር ሲቀር ትንሽ በጣም ተስፋ የሚያስቆርጥ ነገር ነው እና ለዛም ነው ሰው ሌላ አማራጮችን የሚያየው ከህክምና ከሚያክል ስራ ውጭ ወጥቶ ወደ ሌላ ሙያዎች ወደ ሌላ ስራዎች የሚገባው ወደ ተለያዩ ዘርፎች የሚገባው በዚህ በዚህ ምክረቶች ነው። ወርልድ አትላስ የተሰኘ አለም አቀፍ የጂኦግራፊ ጥናት ድህረ ገጽ እንደ አውሮፓውያን አቆጣጠር በ2017 ባወጣው መረጃ መሰረት በቂ ሐኪሞች ከሌላቸው 25 ሀገሮች መካከል ኢትዮጵያ በአራተኛ ደረጃ ላይ ትገኛለች። በዚህ መጠን የህክምና ባለሙያዎች እጥረት ያለባቸው በአዲስ አበባም ሆነ በተለያዩ ክልሎች የሚገኙ ተቋማት ግን በብዛት ወደ ህክምና ሙያ የሚመጡትን አዳዲስ ባለሙያዎች ለመቅጠር አቅም እንደሌላቸው ዶክተር ሳሙኤል ያመለክታሉ። እንግዲህ የሀገሪቷ ህል ሲስተም የሚመረቀውን ሀኪም የማስተናገድ ካፓሲቲ ያለው አይመስለኝም። ለዛም ይመስለኛል ክፍተቱ ያለው። ህል ሲስተም የተወሰነ ያህል ሀኪም ነው ማስተናገድ የሚችለው። ያን ሲስተም ሪቫይዝ ካልተደረገ ድረስ ህክምና ብዙ ቦታ ተከፍቷል። እንደ ድሮ ዶክተር በአመት የሚመረቀው ኢን ታውዘንድ ነው። ድሮ ስምንት መቶም ሁለት መቶም ሰላሳ አርባም የሚመረቅበት ጊዜ ነበር። አሁን የሚመረቀው ቁጥር ሲበዛ፣ የኢንፍራስትራክቸር ማነስ፣ የተማሩትን ልጆች የት ላርጋቸው ብሎ ፕላን አለማድረግ፣ የፖሊሲዎች እጥረት፣ ታካሚውንና ሐኪሙን ያለማገናኘት ችግር እዚህ ናቸው። እንግዲህ የበጀት ችግር ምናምን ነው የሚነሱት። ከየትምህርት ተቋማቱ ተመርቀው የሚወጡ ተማሪዎች ሀገሪቱ የምትፈልገውን የሐኪም መጠን የሚያሟሉ ባይሆኑም ሐኪሞቹን በማሰልጠንና ስራ በማስገባት ሂደት ላይ ግን ትልቅ አለመመጣጠን እንዳለ የጤና ሚኒስትርም ያምናል። ይህን ችግር ለመፍታት እየተወሰዱ ካሉ እርምጃዎች መካከልም ወደ ሕክምና ተቋማት የሚገቡ ተማሪዎችን ቁጥር መቀነስ መሆኑን በጉዳዩ ላይ ያነጋገርናቸው በጤና ሚኒስቴር የብቃትና የሰው ሀብት አስተዳደር ስራ አስፈጻሚ አቶ ሀብታሙ ታደሰ ያስረዳሉ። በእርግጥ የሰውን የመሰልጠን ፍላጎት ሊሚትድ ማድረግ ባይኖርብንም ግን ደግሞ ሀገር፣ አሰልጥኗ መቅጠር ማችል ከሆነ መልሶ መልሶ ዌስቴጅ ነው የሚሆነው። ስለዚህ ይህንን ምጣኔውን ለማስተካከል ሀገር ምን ያህል ነው አትሊስት መቅጠር የምችለው፣ የኢኮኖሚው እድገት ላይ ዲፔንድ የሆነና ሊናበብ የሚችል የስልጠና ስርዓት መገንባት መቻል አለበት በሚል እንግዲህ ኢንቴኩን በየዩኒቨርስቲ የሚወስዱትን ኢንቴክ ላለፉት አመታት የተወሰነ ቀንሰነዋል ማለት ነው። ቁጥሩን በቀነስ ነው ልክ ደግሞ ከዚህ ጋር ካለው የሀገር የመቅጠር አቅም ጋር ሊናበብ በሚችል እና ሊመጣጥም በሚችል መልኩ የግድ ኤግዛክት ላይሆን ይችላል። አትሊስት ግን ሊቀራረብ እና ሊናበብ በሚችል መልኩ የስልጠና ስርዓቱን መልሶ የማየት ሁኔታ እና ቅበላውንም ዩኒቨርስቲዎች ላይ በዛ ልክ የማድረጉን ስራ ባለፉት አመታት ጀምረነዋል። በዛው ልክ እየሄደን ያለው ቁጥሩ የግድ አራት ሺ አምስት ሺ ላይ መድረግ ይችላል፣ ዝቅ ብሎ ከሀገር መቅጠር ከምችለው ጋር በዛ ልክ እየሄደ ነው። ሄደው የሀኪሞችን ቅጥር ችግር ለመፍታት የጤና ሚኒስቴር ላለፉት ሶስት አመታት እየተጠቀመበት ያለው ሌላው መፍትሄ ከአጋር ድርጅቶች ጋር በመተባበር ደሞዝ መክፈል የሚቻልበት መንገድ ነው። ይህ ፕሮጀክት ተግባራዊ በሚደረግባቸው ሶስት አመታቶች ክልሎች የሚደረግላቸውን የደሞዝ ድጋፍ ቀስ በቀስ እየሸፈኑ በአራተኛው አመት መረከብ እንደሚጠበቅባቸውም አቶ ሀብታሙ ይገልጻሉ። አጋር ድርጅቶችንም በመጋበዝ እንዲሁም ከመንግስትና ከአጋር ድርጅት ጋር የማቺንግ ፈንድ ፕሮግራምን በመዘርጋት ማቺንግ ፈንድ ማለት ምን ማለት ነው? ሀምሳ ፐርሰንቱን አጋር ድርጅት ያወጣል። ሀምሳ ፐርሰንቱን የመንግስት አካላት አውጥቶ ሁለቱም ማች በማድረግ ሐኪሞች የሚቀጠሩበት እና የስራ እድሉን ለማስፋት እንደ አንድ ፕሮጀክት ተይዞ እየተሰራበት ነው። ይሄ ፕሮጀክት አሁን ሶስተኛ አመቱን ይዟል። የአንዳንዱ አመት ውስጥ ደግሞ ክልሎችም በየአመቱ ድርሻ አላቸው ማለት ነው። ድርሻቸው እያደገ እያደገ ይሄድ እና አራተኛው የፕሮጀክት አመት ላይ ሙሉ በሙሉ እየተረከቡ ቋሚ አድርገው ባለሙያዎቹን ቀጥረው ስራ ውስጥ የሚያውሉበት ሁኔታ ነው ያለው እና ይሄ አንዱ ጥሩና ስኬታማ ነው የምንለው ፕሮጀክት ነው። ሌላው የጤና ሚኒስትር እንደ መጨረሻ አማራጭ እየተገበረ የሚገኘው መፍትሄ ደግሞ የሕክምና ባለሙያዎችን ወደ ጎረቤት ሀገራት በመላክ የስራ እድል መፍጠር ነው። ከስራና ክህሎት ሚኒስትር ጋር በመሆንም ነርሶችን በሕጋዊ መንገድ ወደ አረብ ሀገራት መላክ መጀመራቸውን አቶ ሀብታሙ ገልጸውልናል። የደሞዝ ክፍያን በተመለከተ እንደ ሀገር የሚከፈለው ደሞዝ በቂ አይደለም የሚሉት አቶ ሀብታሙ የጤና ሚኒስትር ግን ብቻውን ለሐኪሞች ደሞዝ መጨመር እንደማይችል ገልጸው የፌዴራል መንግስትና የሲቪል ሰርቪስ ኮሚሽን እየሰሩበት የሚገኘው የሲቪል ሰርቪስ ማሻሻያ ሲጸድቅ ችግሩ ሊቀረፍ እንደሚችል አመልክተዋል። ሁሉም ጉዳይ የሚያያዘው ከሀገር ኢኮኖሚ ጋር ስለሆነ የሀገሪቱን ኢኮኖሚ በማሳደግ የባለሙያውን ደሞዝ በዛው ልክ ባረድን እያሳደጉ የመሄድን እንደ አንድ አማራጭ ተይዞ ነው የሚሰራው። ከዛ ውጭ ግን ጤና ብቻውን ስለጠየቀ ኤክሴፕሽናል የሆነ ደሞዝ እንደ ሀገር ሊያስጀምር የሚችልበት እድል አይኖርም። ምክንያቱም የፌዴራል መንግስቱ ለሁሉም ሲቪል ሰርቫንት ትኩረት አድርጎ የሚሰራ ከመሆኑ አንጻር ጤና ደግሞ እንደ ጤና የራሱ የሆነ ስኬል አለው። በዛ ስኬል ላይ እንግዲህ እንደ ሀገር ነው ይሄ የሚታየው ማለት ነው። ከዛ ውጪ በሁለት ሺህ አምስት ጸድቆ አሁን ተግባር ላይ እየዋለ ያለው የጤና ባለሙያዎች ጥቅማጥቅም እንዲከለስ ጥናት እየተደረገበት መሆኑን ያብራሩት አቶ ሀብታሙ ተጋላጭ ለሆኑ ባለሙያዎች የሚፈጸም ክፍያ፣ የሙያ ክፍያ፣ የአበል ክፍያ፣ የቤት አቅርቦትና የትርፍ ሰዓት ክፍያ የመሳሰሉ ጥቅማጥቅሞች የተካተቱበት ረቂቅ ለመንግስት ቀርቦ ሲጸድቅ የሐኪሞችን ችግር የመቅረፍ አቅም ይኖረዋል ብለው ያምናሉ። አሁን ባለው ሁኔታ ግን የአዳዲስ ሐኪሞች ስራ ማጣትና ዝቅተኛ የደሞዝ ክፍያ በጤና ተቋማት ውስጥ ከሚታዩ የመሰረተ ልማት ጉድለት የግብአቶች እጥረትና ቢሮክራሲያዊ ችግሮች ጋር ተደማምሮ በርካታ ሐኪሞች እስከ አምስት መቶ ሺህ ብር የሚያስከፍሉ የሙያ ፈተናዎችን በመውሰድ ወደ ውጭ ሀገራት እንዲሰደዱ እያደረገ መሆኑንና ይህም የተማረ ሰው ኃይል ፍልሰት እያባባሰ መሆኑን ዶክተር ሳሙኤል ይገልጻሉ። በአግባቡ የቤተሰብሽን ፍላጎት ማታሟዊ ከሆነ አስበ ኖሮ አለው ብለሽ የማታስቢውን የኖሮ ስታንዳርድ የማታገኙ ከሆነ የተሻለ አማራጮቹ ሲኖሩ ሌሎች ሀገሮች ጥሩ የሚከፍሉ ላይሰንሲንግ ኤግዛም ወስደሽ። ብዙ ጊዜ የኢትዮጵያ ሀኪሞች ውጭ ሀገር ሲሄዱ በደንብ ኳሊፋይድ ናቸው። ላይሰንሲንግ ኤግዛም እንዲሽኑ የሚወድቅ ሰው በጣም ትንሽ ነው። አብዛኛው ሰው ያልፋል። ሂዱ እዛ ተምረው የራሱን ህይወት ይኖራል። እዛ ሂዶ የተለያዩ አፍሪካ ሀገራት የሚሰሩ አሉ። ውጭ ሀገር የሚሰሩ አሉ። ዱባይ የሚሰሩ አሉ። እኛ የምንሰማቸው እና እነሱ ይሄ ትልቅ ኮንትሪቢቲንግ ፋክተር ነው። ስራ ማጣትም ኮንትሪቢቲንግ ፋክተር ነው። እንደገና በቂ ክፍያ አለመሆኑም ደግሞ ትልቅ ኮንትሪቢቲንግ ፋክተር ነው። ትልቅ የሆነ ብሬን ድሬን ሀገሪቷ ላይ እንደሚያስከስት ግልጽ ነው። ዶክተር ሳሙኤል እነዚህን ዘርፈ ብዙ የሚሏቸውን ችግሮች ለመፍታት መፍትሄ ያሏቸውን ሀሳቦችም ይጠቁማሉ። አንደኛው በሳይንሳዊ መንገድ ለመፍታት ብዬ ማስበው ነው የሙያ ማህበራት በጣም ጠንካራ መሆን አለባቸው። ለሐኪም የቆሙ መሆን አለባቸው። ከሚመለከተው ፖሊሲ ሜከርስ ጋር በአግባቡ ውይይት አካሂዶ ያለውን ችግር መነጋገር ያስፈልጋል። ሁለተኛው መንግስት ይህንን ተረድቶ መፍትሄ ለመስጠት ቁርጠኝነት ያስፈልጋል። የሚሰማ ድምጽ ያስፈልጋል። ያለውን ችግር በጥናት ማረጋገጥ ያስፈልጋል። ሶስተኛው ህዝቡ ራሱ እኔ ዲዘርቭ ማረገው የጤና ኬር ይሄ አይደለም ብሎ ማሰብ ይኖርበታል። የህል ሲስተሙ የሐኪም እጥረት እና የሐኪም ስራ ለመቀጠር ችግር ብቻ አይደለም ያለበት። የግብአት ችግር አለበት። የኢንፍራስትራክቸር ችግር አለበት። ዙሮ ዙሮ ጥሩ ኢንፍራስትራክቸር ቢኖር ብዙ ሐኪም ቢኖር ጥሩ ስፔሻሊስት ቢኖር ጤነኛ የሆነ ማህበረሰብ መፍጠር ነው። ጤነኛ የሆነ ማህበረሰብ ደግሞ ለኢኮኖሚ ለእድገትም የብዙ ነገር አስፈላጊ የሆነ ነገር ነው እና ተደማምሮ ተደማምሮ መጨረሻ ላይ ከሀገር ጋር የሚገናኝ ስለሆነ ህዝቡን ጥያቄዎችን ማንሳት አለበት ብዬ አምናለሁ። በንግድ ስራ ውጤታማ መሆኑንና የተሻለ ገቢ ማግኘት መጀመሩን የሚገልጸው አብዱል ሀኪም ከዚህ በኋላ ወደ ሕክምና ሙያ እንደማይመለስ ቢገልጽም ሌሎች ሐኪሞች ግን ለስራቸው የሚገባቸውን አግኝተው ደስተኛ ሆነው ማየት እንደሚፈልግ ነግሮናል። ኢትዮጵያ ውስጥ በርካታ የጤና ችግሮች ህብረተሰቡን እየፈተኑ ባሉበት ወቅት ስራ ፈተን መቀመጣችንም ሆነ መሰደዳችን ለሀገር ጉዳት ነው የሚሉት ሀኪሞችም የጤና ስርዓቱ ተሻሽሎ መፍትሄ እንዲፈለግላቸው ጠይቀዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አምሃሪክ የፌስቡክ ሃሽታግ ቪኦኤ አማሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ ዝግጅታችንም በዚሁ በህክምና ስርዓቱ ዙሪያ ባሉ ተግዳሮቶች ላይ ያቆየንና በተለይ የባህል ህክምና እንሰጣለን በሚል በማህበረሰቡ ላይ የሚደርሱ ችግሮችን እንመለከታለን። ማህበራዊ የትስስር ገጾችን በመጠቀም የባህል ሕክምና እንሰጣለን በሚል የሚያጨበረብሩ ግለሰቦች እየተበራከቱ መጥተዋል ሲል የኢትዮጵያ የባህል መድኃኒት ሕክምና አዋቂዎች ማህበር አስታውቋል። የጤና ሚኒስቴርም በበኩሉ በዘመናዊ ሕክምና የሚታዘዙ መድኃኒቶችን ከቅጠላ ቅጠሎች ጋር ቀላቅለው በመስጠት የህብረተሰቡን ጤና አደጋ ውስጥ የጣሉ ስለመኖራቸው ገልጾ ህብረተሰቡ ጥንቃቄ ሊያደርግ እንደሚገባ ያሳስባል። ትክክል ነው ደረጀ። በኢትዮጵያ ሲቪል ማህበረሰብ ድርጅቶች ውስጥ ተደራጅቶ በሚገኘው የባህል ሐኪሞች ማህበር ባገኘነው መረጃ መሰረትም አርባ አምስት ሺህ ያክል የባህል መድኃኒት ታዋቂዎች በማህበሩ ስር ተመዝግበው የሚገኙ ሲሆን በጤና ሚኒስቴር ፈቃድ የተሰጣቸው ግን አስራ ስድስት ሺህ የሚሆኑት ብቻ መሆናቸውን ማህበሩ አስታውቋል። እንግዲህ የመስታወት ባልደረባችን አስማማዋዬ ነው። በዚህ ዙሪያ ሰፋ ያለ ዘገባ አዘጋጅቷል። ወደዛው እንለፍ። ፌስቡክ እና ቴሌግራምን ጨምሮ በተለያዩ የማህበራዊ ትስስር ገጾች የባለ ሕክምና እንሰጣለን የሚሉ ፈውስ ይሰጥባቸዋል የተባሉ የበሽታ መዘርዝሮች ጋር የተለጠፉ ማስታወቂያዎችን መመልከት እየተለመደ መጥቷል። ከዚህ በፊት ከተለመዱት በተለየ መልኩ ለሀብት፣ ለስልጣን፣ ቁማር ለማሸነፍ እና መሰል የሚሉ የፈውስ አይነቶችንም አገልግሎት እንሰጥባቸዋለን በሚሉት መዘርዝር ውስጥ ይታያሉ። የኢትዮጵያ ባህላዊ መድኃኒት ህክምና አዋቂዎች ማህበር ፕሬዚዳንት ሐጂ ሼህ አሊ አደም መድኃኒት ይፈታችኋል የማይባሉ አጓጊ ጉዳዮች በማንሳትና ሃይማኖታዊ ማድረግ በመጠቀም የሚያጭበረብሩ በስተዋል ሲሉ ያረጋግጣሉ። ቁማር እናስገኛለን፣ ቁብር እናስወጣለን፣ ብር እናባዛለን የሚሉት ሰዎች አንዳንዶች ሰዎቹን ነገር የናቸው ብለው ጠቁመውኛል። እነዛን ሰዎች ከአሁን ጀምራችሁ ተራረፋችሁ እንከሳችኋለን ብለን እኒያ ሰዎች አሁን ከዛ ወዲህ ትተዋል። አንዳንዶችም ታስረዋል። ስለዚህ ይሄንን እኛ እንቃወመዋለን። በትክክለኛ ግን እዝቡ እዝቡ ላይ ደግሞ ችግር አለ። አንድ ሰው ኃላፊነትን ይዞ እቤት ቁጭ ብሎ እንትን ላላለ ሰው ለኃላፊ ለግዳቢው ወረቀት እየጣፈ ቢዝነስ የሚሰራውን እሱን ተከትለው ገንዘብ ይከፍላሉ። ተከፈሉ በኋላ ይላሉ። ይሄ እንግዲህ ህገወጥነት ነው። ወደኛ ጥፈት ቤት መጥተው እንዲህ ያለ ሰው የና ታዋቂ ነው ወይ ትክክል ነው ወይ ማለት አለባቸው። ማስታወቂያ መለጠፍ ከሚሰራበት ብቻ እንጂ ሌላው ቦታ ክልክል ነው። ስለዚህ ምንድነው የሚያደርጉ፣ አልጋ ላይ ሆነው ሲያበቁ ይህን አደርጋለን እያሉ ወረቀት እየበተሩ ላ ላይ እያበጁ ሰው በእንዲህ ያለ አይነት ነው እንግዲህ የተበዘበዘው። የጤና ሚኒስቴር የመድኃኒትና ሕክምና መሳሪያዎች አቅርቦት መሪ ስራ አስፈጻሚ የሆኑት አቶ ረጋሳ ባይሳም ተቋማቸው ችግሩ እንደሚያውቀው ገልጸው ከሚያጭበረብሩት በዘለለ በዘመናዊ ሕክምና የሚታዘዙ መድኃኒቶችን ከእጽዋት ጋር ቀላቅለው በመስጠት የሕብረተሰቡን ጤና አደጋው ሲጣሉ ስለመኖራቸውም ይናገራሉ። ጥሩ ስራ የሚሰሩ የባህል አቅሞች እንዳሉ ሁሉ ደግሞ ችግር የሚፈጥሩም ደግሞ አሉ። ችግር የሚፈጥሩት ምንድን ነው? አንዳንዶቹ የራሳቸውን ፈጠራ በስነ ስርዓት አገልግሎት ላይ ማዋል ሳይሆን የዘመናዊ መድኃኒት ራሳቸው ጋር ቀላቅለው በመስጠት የዘመናዊ መድኃኒቱ ላይ ጉዳት እያደረሱና እንዲሁም ታካሚውም ደግሞ እንዳይድን እና እንዲቸገር እያደረጉ አሉ። ይህን የሚያደርጉበት ምክንያት አንደኛው የገቢ ምንጭ ገንዘብ ለማግኘት ሲሉ እንደዚህ ልክ ያለውን ይህን ስርዓት የሚሰሩ የባህል ሐኪሞች አሉ። ቅርብ ጊዜ እንደምሳሌ ለማንሳት አንድ የባህል ሐኪም ስማቸውን የማልጠራው ሚዲያ ላይ ምንድነው ያደረጉት? የኢንሱሊን የሱካር በሽታ ታማሚዎች የሚጠቀሙትን ኢንሱሊን ቡና ጋር በመቀላቀል እኔ የሱካር በሽታን እንዲሁ በቡና አድናለው በሚል ህዝቡን በማታለል ቡና ጋር ቀላቅለው፣ በድብቅ ቀላቅለው ኢንሱሊን እንዲጠቀሙ እንዲጠጡ ያደረገ የባህል ሕክምና ነበረ። በቁጥጥር ባለስልጣን ተደርሶበት ጉዳዩ ሲጣራ ኢንሱሊኑ ውስጥ የተወሰነ ዘመናዊ መድኃኒት ቀላቅለው እየሰጠ መሆኑ ተደርሶበታል። በላቦራቶሪ ቴስት አድርገው ሲታይ እንደ ቀላቅለው እየሰጠ መሆኑ እና እሱም ተጠያቂ እንዲሆን ተደርገዋል። እንግዲህ እንደዚህ አይነት ይሄኛው ግለሰብ ስለተያዘ ነው ያልተያዙና እንደዚህ አይነት ስራ የሚሰሩ ስነምግባራቸው ልክ ያልሆነ የባህል አክሞች አሉ። በአሁኑ ወቅት በኢትዮጵያ ሲቪል ማህበረሰብ ድርጅቶች ውስጥ ተደራጅቶ በሚገኘው ማህበር 45000 ሺህ የባህል መድኃኒት አዋቂዎች ተመዝግበው እንደሚገኙ ፕሬዚዳንቱ ሀጂ ሻሊ አደም ይናገራሉ። ከእነዚህ መካከልም በጤና ሚኒስቴር ፈቃድ የተሰጣቸው 16000 ሺህ የሚሆኑት ብቻ ናቸው ይላሉ። ታዲያ በእናንተ ውስጥ ፈቃድ ሳይኖራቸው እንዴት ተመዘገቡ? የሚለውን ሲመልሱም እኛ ማህበር አዋቂ ለመሆኑ እንመዘግበዋለን፣ በማህበራችን ደንብና ህግ መሰረት ማለት ነው። በዛ ለሲቪል ማህበራቱ እናሳውቃለን። በየአመቱ ይህንን ምዝገባችንን ምን ያህል እንደሆነ የሞተ ያለ ሼት ወንድም የሚለውን ሁላ በዝርዝር በየአመቱ እናቀርባለን። ግን ድነው እዚህ ላይ መለዩ ሲቪል ማህበራቱ ማንኛውንም ባህል መድኃኒት ነው የብሎታል ይመዘግባል። ግን ጤና ጥበቃ ደግሞ አይቀበለውም። ጤና ጥበቃ ምንድን ነው የሚለ ብለው የበየወረዳውና በየከተማው ያለው የባህል መድኃኒት በቀበሌ አስመስክሮ በቀበሌ አስመሰከረውን ወረቀት ወስዶ ላለበት ወረዳ ጥፈት ቤት ወይም ከተማ ጥፈት ቤት ይሰጥና እነዛ ደብዳቤ ይጣፋል እውቅና ሊሰጠ ይችላል ነው የሚሉት። ሲቪል ማህበራት ግን ይህንን አይጠይቅም ይህን አይፈልግም። ስለዚህ በዚህ መሰረት እኛ ዝም ብለን በማህበራችን ውስጥ እንመዘግባለን። በዚህ አይነት አድራሻ ሳይኖራቸው በማህበራዊ ትስስር ገጾች ማስታወቂያ የሚያስነግሩት የባለመድኃኒት ታዋቂ ነን የሚሉ ግለሰቦች ፈቃድ ያልተሰጣቸው ብቻ ሳይሆን የማህበሩ አባልም ያልሆኑ ናቸው ሲሉ ፕሬዚዳንቱ ይናገራሉ። እነዚህ እንደዚህ የሚያደርጉት ከእኛ ማህበር ያልገቡ ናቸው። ከማህበራችን ውስጥ የሌሉ ሰው ናቸው ማህበራችን ውስጥ ያሉ ቁጥጥር እና ክትትል ስላለ በጤናም በኛም ሲቪል ማህበራትም ጥያቄ ስላለ፣ የለም ማህበራችን ውስጥ የተደራጀ ውስጣ እንደዚህ ነገር አይኖርም። ግን በዛ ስም ይሄ ሌላው አውቃለሁ እያለ ለምሳሌ ነጋዴ ሆኖ የከሰረ አሁን ባህል መድኃኒት አውቃለሁ የማይል ሰው አታገኙም። በእኛ እድሜ ያለውም እየሞተ ነው። እኔ አሁን እንግዲህ ሰማንያ አምስት ዓመቴ ነው። ይሄ ሩጦ ያልጠገበ አውሩቶ ያልጠገበ ብታሰርስ ምን አባቱንስ የሚል ነው ያለ አጠቃላይ አይገኝም። አድራሻ የለውም። አድራሻ ተለለው ደግሞ መቆጣጠር አንችልም። ስለዚህ ማህበራችን የሚቆጣጠራቸው የተመዘገቡትን ብቻ ነው። የሕግ አማካሪና ጠበቃ የሆኑት አቶ ያሬድ ስዩም በበኩላቸው እንደዚህ ያሉ የማህበረሰቡን ጤና አደጋ ላይ የሚጥሉ ድርጊቶችን በተመለከተ ተጠያቂ የሚሆንባቸው ድንጋጌዎች በወንጀል ሕጉ ስለመኖራቸው ይናገራሉ። ሕክምናም ለመስጠት ቢሆን ቁጥጥር የሚደረግበት አግባብ ሊፈጠር እንደሚገባ በመገንዘብ ቁጥጥር የሚደረግበት የሙያ ችሎታ ሳይኖረው ይህን ሕክምና የሰጠን ሰው በተመለከተ በወንጀል ሊያስጠይቅ እንደሚችል በግልጽ ወንጀል ሕጉ አንቀጽ አምስት ሰላሳ አምስት ላይ ተቀምጧል። ይህን ድርጊት የሚፈጽሙ ሰዎች ቁጥጥር የማይደረግበት ፍቃድ የሌለው አይነት ህክምና የሚሰጡ ሰዎች እጅግ ቢያንስ አንድ አመት የሚሆን ቀላል ስርዓት ወይም ደግሞ ከፍ ባለ ሁኔታ ጉዳት አጋጥሞ ሲገኝ ከአምስት ዓመት በማይበልጥ ጽኑ ስርዓት እንዲቀጡ በግልጽ ተደንግጎ ነው የሚገኘው። ህክምናውን መስጠት ብቻ ሳይሆን ህክምና ብለው የሚጠሩትን ህክምና ብሎ ማለቱም ከባድ ነው። ብቻ ሳይሆን መድኃኒት፣ በተመሳሳይ መድኃኒት አምርቶ የሚሸጡ ሰዎች። በተመለከተ ይሄ ባህልም ይሁን ሌላ መድኃኒት ቁጥጥር የሚደረግበት እና ፈቃድ የተሰጠው ካልሆነ በተመሳሳይ ከዚህ በላይ ባልነው አግባብ ቅጣትና የገንዘብ ቅጣትና የእስራት ቅጣት እንደሚያስከትል በግልጽ ተደንቆ ነው የሚገኘው። ስለዚህ ይሄ የባህል የሚባለውንም ሕክምና በማህበራዊ ሚዲያ በሌላ የሚከናወነው ቢሆን ሌላውንም ቁጥጥር የሚደረግበትና በፈቃድ ስር ሆኖ እንዲሰራ ብቻ ነው የሚያመለክተው የወንጀል ልቡና። ይሄ ባልሆነበት ሁኔታ ግን ምን መደረግ አለበት የሚለውን በተመለከተ ቅጣቱን ማስፈጸም የአቃቤ ሕግ እና የፖሊስ ተግባር ነው መሆን ያለበት። ይሄ ማይሆን ከሆነ እየተስፋፋ ነው የሚሄደው ድርጊቱ። የፍትህ ሚኒስቴር በበኩሉ እስካሁን ይህንን ጉዳይ የተመለከቱ ክሶች ከህብረተሰቡ እንዳልደረሱት ገልጿል። ባህላዊ ሕክምናን ጨምሮ በሳይበር ብዙሃን መገናኛዎች የሚደረጉ መጭበርበሮች ተበራክተዋል ያሉት የሚኒስቴሩ የንቃተ ህግ ሥልጠና ዳይሬክተር አቶ እንዳልካቸው ወርቁ፣ ማንኛውም ተበዳይ ካለ ግን ወደ ፍትህ ተቋማት መጥቶ ማመልከት እንደሚችል ለአሜሪካ ድምፅ ገልጸዋል። እስካሁን ድረስ ባለኝ መረጃ ባረቁት ማጣራት ይህንን ወንጀል ተፈጽሞብናል ብለው ሪፖርት አድርገው ምርመራ ተጣርቶበት ወደ እኛ ወደ ፍትህ ሚኒስቴር የመጣ መዝገብ ወይም የምርመራ መዝገብ የለም። ነገር ግን ይህ እንደተመለከተ ሰዎች ጠነቀቁ ይገባል። መልእክታችን የሚሆነው ሰዎች እንደዚህ ያሉ በሶሻል ሚዲያ ላይ ስልክ በማስቀመጥ የተለያዩ አጥተኛ ነገሮችን በመጻፍ በዚህ ገንዘብ አስገቡ እንዲያደርጉ እያሉ ማታለን ፈጸምባቸው ሁኔታዎች ሊኖሩ ስለሚችሉ ሰዎች በማህበራዊ ሚዲያው ላይ በሚሰራቸው ብቻ አይተው መታለን የለባቸውም፣ መጭበርበር የለባቸውም። ሰዎች ጥንቃቄ ሊያደርጉ ይገባል እና እንዲያሉ ማጭበርበሮች ማታለሎች በአሁኑ ሰዓት እየተስፋፉ ስለሆነ ሕብረተሰቡ ተገቢውን ጥንቃቄ ማድረግ አለበት። እንዲህ ያለ ወንጀል ደግሞ የተፈጸመበት ሰው ካለም ለሚመለከተው በአቅራቢያ ያለ ፖሊስ አካል ሪፖርት አድርጎ ምርመራ እንዲጣራበት ወይም ደግሞ ለሚመለከተው ሚኒስቴር ቅርንጫፍ ለካቤቶች ቀርቦ ምርመራ እንዲጀመርለት ማድረግ ይችላል ማለት ነው። የጤና ሚኒስቴር ህጉን ተከትሎ የሚሰሩትን የመደገፍና ፈቃድ የመስጠት ስራዎች እንደሚሰራ የሚናገሩት የጤና ሚኒስቴር መሪ ስራ አስፈጻሚ የሆኑት አቶ ርጋሳ ባይሳ፣ ህብረተሰቡ ግን ባለመጭበርበር ጤናውን መጠበቅ ይኖርበታል ሲሉም ያሳስባሉ። ዘፉ እንዲሻሻል ጤና ሚኒስቴር ይፈልጋል። እንዲሻሻል ማለት ደግሞ የሚሰጡት አገልግሎት ጥራቱና ፈዋሽነቱ የተጠበቀ ሆኖ ታካሚው ላይ ጉዳት የማደርስ ስራ የሚሰሩትን ማበረታታትና ያ ዘርፉ እንዲያድግ በተለይ ደግሞ በሪሰርችና በምርምር የተደገፈ ሆኖ ወደ እስከ ፕሮዳክሽን ድረስ እንዲሄዱ ግን ውስጥ ያሉ በዋሽነታቸው የተረጋገጠላቸው ተማሞች ወይም ደግሞ እነዚህ አክቲቭ ኢንግሪዲየንት የምንላቸው ነገሮች እስከ ክሊኒካል ትራያል አልፈው እስከ ፕሮዳክሽን እንዲሄዱ መንግስት ይደግፋል። ይህ ስራ እንዲሰሩ እና በስርዓት የሚሰሩትን እንደግፋቸዋለን። አገልግሎት ሰጪዎቹ ራሳቸው ባህላዊ ሐኪሞቹ እንዲመዘገቡ ሂደቶች ይደረጋሉ። በየክልሉ ራሳቸው የሚሰጡት አገልግሎቶችን እንዲመዘገብ፣ ሰርቲፊኬት እንዲያገኙ በየአካባቢያቸው በሚሰጡት አገልግሎት ላይ እየተበረታታ ነው። ህብረተሰቡ ማወቅ አለበት። ህብረተሰቡ ራሱን መጠበቅ አለበት። የጤናውን የራሱን ጤና መጠበቅ አለበት። ራሱ ህብረተሰቡ ነው። መጠንቀቅ ያስፈልጋል። ለምን? የመጀመሪያው ተጎጂ ራሱ ታካሚ ሆኖ ራሱ ትክክል ያለሆነ የመድኃኒት ሲወስድ ራሱ ተጎጂ መጀመሪያው ራሱ ነው የሚሆነውና ጥንቃቄ ማድረግ ያለብህ። በኢትዮጵያ የባህል ህክምና ረዥም ዓመታትን ያስቆጠረ ታሪክ ቢኖረውም በመንግስት እውቅና ተሰጥቶት በማህበር የተደራጀው ግን በ1976 ዓ ምት ነው። የኢትዮጵያ ባህላዊ መድኃኒት ህክምና አዋቂዎች ማህበር ፕሬዚዳንት ሐጂ ሺህ አልያደም በአሁኑ ወቅት 45 ሺህ ከደረሱ በመላ ሀገሪቱ ከሚገኙ አባላቱ መካከል ፈቃድ የሌላቸው እንዲያገኙ በማድረግ ህጋዊ እንዲሆኑ ለማስቻል ማኅበራቸው እየሠራ መሆኑን ተናግረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። እንግዲህ ሰዎች ባህላዊ ቦታ ሄደው ባልተገባ ሁኔታ ሕክምና ተሰጥቷቸው ጉዳት የደረሰባቸው በርካታ ታሪኮችን እንሰማለን። በዚሁ አጋጣሚ ህብረተሰቡ ተገቢውን ጥንቃቄ እንዲያደርግም እንመክራለን። ወደ ተከታዩ መሰናዶ ከማለፋችን በፊት ግን በሌላ አንድ አዲስ ሙዚቃ ረፍት እናድርግ። ሁለተኛው የዘፈን ምርጫችንም ተአምር ግዛው መታ መታ እያለች የምትጫወተው በቅርቡ የተለቀቀ አዲስ ሙዚቃ ነው። በሱ ዘና ብለን ደግሞ እንመለሳለን። የሚወደው አይነት ልጅ ለፍቅር ሆንክና ሰኢዴ ስንዳለኝ መናገር ሆነብኝ ፈተና ስትስት ትጫወት አንተ ላይ ሁሉም ያምርብሃል አውቃለሁ ስሜት ዛውን አዲሱን መታ መታ ነጠላ ዜማ ነው ሰምተን የተመለስ ነው። በሙዚቃው ዘና እንዳላችሁ እናምናለን። የእሁድ ምሽት የመስታወት መሰናዷችን አሁንም ከአሜሪካ ድምፅ ይቀጥላል። እያስተናገድናችሁ ያለነው ስመኝሽ የቆየና ደረጀ ደስታንን። ተከታዩ መሰናዶዋችን ደግሞ በማህበራዊ ሚዲያ ላይ የሚሰራጩ ሀሰተኛ የጤና መረጃዎች በማህበረሰቡ ላይ እያደረሱ ስላለው ተጽዕኖ ይመለከታል። በተለያዩ ማህበራዊ ሚዲያዎች ሀሰተኛ የጤና መልእክቶች በከፍተኛ ሁኔታ የተሰራጩ መሆኑን የጤና ባለሙያዎችና የጤና ሚኒስቴር ለአሜሪካ ድምፅ ተናግረዋል። በተለያዩ ማህበራዊ ሚዲያዎች በተለይም በቲክቶክ ሀሰተኛ የጤና መልእክቶች በብዛት በመሰራጨት ላይ ይገኛሉ ያለው የጤና ሚኒስቴር ይህ ድርጊት የጤና ሙያ በሌላቸውና ኃላፊነት በጎደላቸው ግለሰቦች የህብረተሰቡን ጤና ሊጎዳ በሚችል መልኩ እንደሚፈጸም አስታውቋል። የአሜሪካ ድምፅ ያነጋገራቸው በጤና ጥበቃ ሚኒስቴር የጤና የማህበራዊ ሚዲያ አስተዳደርና ኮሚኒኬሽን ቡድን መሪ አቶ ዳንኤል በትረ በተለያዩ የማህበራዊ ሚዲያ ላይ የሕክምና ትምህርት የሚሰጡት ዶክተር ሰይፈ ወርቁና በአለርት ሆስፒታል ሐኪምና ጤና ሰብ በሚባለው የማህበራዊ ሚዲያ መምህር ዶክተር ዝማሬ ታደሰም ሀሰተኛ የጤና መልእክቶች በማህበራዊ ሚዲያዎች ላይ በብዛት በመሰራጨት ላይ መሆኑን ገልጸው ህብረተሰቡ እንዲጠነቀቅ አሳስበዋል። ደረጃ፣ በዚህ ዙሪያ ያሰናዳኸው ሰፋ ያለ ዝግጅት አለ፣ ወደዛ እንለፍና ሙሉን እንከታተል። በተለያዩ የመንግስት ሆስፒታሎች መስራታቸውንና ራሳቸውን በተለያዩ ማህበራዊ ሚዲያ መድረኮች ላይ የህክምና ትምህርት እንደሚሰጡ የሚናገሩት ዶክተር ሰይፈ ወርቁ በማህበራዊ ሚዲያው በራሳቸው ስምና ፎቶግራፍ ጭምር የሚሰሩ ሀሰተኛ የህክምና መልእክቶች መኖራቸውን ይገልጻሉ። አንደኛ ከራሴ ኤክስፒሪየንስ እንግዲህ እንደ ክሊኒካል ለሳይ አንድ ሰው በታመመ ጊዜ ወደ ህክምና ቦታ የሚሄድበት አጋጣሚ ወይም ደግሞ አቅሙ ካልፈቀደም ይሁን ወይም ጊዜው ካልፈቀደም ይሁን ወይም ያለበት ቦታ ለህክምና አመቺ በማይሆንበት ጊዜ የሚጠቀመው በእጁ ላይ ያለውን ኢንፎርሜሽን ነው። እዛ ላይ ያለውን ኢንፎርሜሽን ደግሞ ሰርች አድርጎ ሲመለከት ከተለያዩ አንግሎች የሚሰሩ የጤና ዘገባዎች አሉ፣ ወይም ደግሞ የጤና መልእክቶች አሉ። እነዚ የጤና መልእክቶች ትክክለኛ መረጃ ናቸው ወይ? ለምሳሌ ዌብሳይቶችም ሊሆኑ ይችላሉ። የመድኃኒት ማስታወቂያዎችም ያንን ነገር ሊያወጡ ይችላሉ። ትክክለኛውን የጤና መረጃ ሳያገኝ ሊቀር የሚችልበት አጋጣሚ ሊኖር ይችላል። በተለይ በተለያዩ ሶሻል ሚዲያዎች ላይ አንዳንድ ጊዜ የኅብረተሰቡን ትኩረት ለመሳብ ሲባል፣ በሶሻል ሚዲያ ገንዘብ ለማግኘት ሲባል፣ እንዲሁም ደግሞ አንዳንድ ጊዜ የሚያጋጠመኝ በእኔም ስም ራሱ እየተሰራ ያለ አንዳንድ ነገሮች አሉ። ለምሳሌ ሕገ ወጥ መድኃኒቶችን የሌላም ባለሙያ መልክ በመጠቀም መሸጥ፣ እንደዚህ አይነት ነገሮችን እየተጠቀሙ በሶሻል ሚዲያዎች ላይ ይታያሉ በተደጋጋሚ ጊዜ። ማህበረሰባችን ደግሞ በቂ ግንዛቤ የሌለው ሰው ምንድነው የሚያደርገው? እነዚህ ነገሮች እንደ እውነተኛ አድርጎ ጠቀማቸው እና በጊዜው መታከም ሲገባው ወይም ወደ አልተፈለገ ሕክምና ውስጥ ሊገባ ይችላል፣ ወይም ደግሞ ያልተፈለጉ ነገሮችን ወደ መጠቀሙ ወደ ሰለባነት ይሄዳል ማለት ነው። ይሄ በራሴ ኤክስፔሪየንስ ላይ የማየው ነገር የኔን መልክ ተጠቅመው ሲሉ ምን ማለት ሆኖ? እስኪ ትንሽ ያብራሩልን። የኔን መልክ ብቻ አይደለም በሶሻል ሚዲያ ላይ ያለነውን ሐኪሞች መልክ የሚጠቀሙና ኢዲት ያደረጉና በሶሻል ሚዲያ ላይ ይለቁታል። የኛ ያልሆነ ማለት ነው። ወይ የሌላ ስልክ ቁጥር ያስቀምጣሉ ወይ በፌስቡክ ላይ ክሬት ያደርጉና መድኃኒቶች መሸጥ ምናምን አይነት ነገር ይሰራሉ። ስተማመልከት ደረጃ በራሴም ሶሻል ሚዲያ ላይ ምን እንደውም በተደጋጋሚ ጊዜ ተናግሬዋለሁ። በእኔ ስም የተከፈተ ሌላም ፌስቡክ አካውንት ነበረ አሁንም ለሌላም ቲክቶክ አካውንት አለ። ይህ ብቻ አይደለሁም የዚህ ሰለባ መሆነው እና በተደጋጋሚ ሌሎችም ሐኪሞች በእነዚህ አይነት ሁኔታ ላይ ናቸው ያሉት። በአለርት ሆስፒታል ጠቅላላ ሐኪምና ጤና ሰብ በሚባለው ትምህርታዊ ጤና ነክ የማህበራዊ መድረክ ላይ መምህር የሆኑት ዶክተር ዝማሬ ታደሰ ባልደረባቸው በሆነ ሌላም ሰው ላይ ተመሳሳይ ነገር መድረሱን ያስረዳሉ። አንድ ጓደኛዬ እንደዚህ ሲለኝ ነበረ የእሱን ፊት የእሱን ፎቶ ይጠቀሙና የተለያዩ እነዚህ አሁን የመራቢያ አካልን ያሳድጋል እንደዚህ አይነት ነገሮች እየተባሉ የሚሰጡ መድኃኒቶች አሉ፣ ከእውነት የራቁ መድኃኒቶች። እነሱ ግን የሚያደርጉት ምንድን ነው? ሰው ያንን መረጃ ይሰጣሉ፣ ለዛ ነገር ያወራሉ። ከዛ በኋላ ግን በውስጥ መስመር አናግሩኝ ይሏቸዋል። ሰውንም ያታልላሉ ማለት ነው። አንዳንድ ጊዜ እንዲሁም ስክሪንሾት እያደረጉ ሁሉ ይልካሉ ምን እንደተባሉ ማለት ነው። ከዛ በዚህ አካውንት ብር ላኩ ይላሉ። ያንን ብር ይወስዳሉ። የማይሆን መድኃኒት ይሰጧቸዋል። እንደው መድኃኒቱም ከደረሳቸው ማለት ነው። አንዳንዴ ደግሞ በቃ ዝም ብለው ስማቸው ጠፍቶ ይቀራል እና እኛ ጋርም ሲመጡ፣ እንዴ ዶክተር እንደዚህ ብለሽ መድኃኒት ልክ አለው ብለሽ መድኃኒት አትልቂ፣ ኧረ እኔ አይደለሁም እኛ አይደለንም ብለን እንላለን። እንደዚህ አይነት እንግዲህ ግልጽ የሆኑ የሚታዩ ችግሮች አሉ። በእነዚህ የማህበራዊ ሚዲያዎች የሚሰጡ የሕክምና ትምህርቶችም ሆነ የሚመከሩ መድኃኒቶች በሳይንስም ሆነ በባህላዊም ሕክምና የተደገፉ አይደለም የሚሉት ደግሞ በጤና ሚኒስቴር የጤና ማህበራዊ ሚዲያ አስተዳደር እና የኮሚኒኬሽን ቡድን መሪ አቶ ዳንኤል በትረ ናቸው። እንግዲህ ለሆነ በሽታ አንድ የሆነ መድኃኒት ያዝዛሉ። መድኃኒቱ እንግዲህ ባህላዊ የሆነ ነው እንዲህ አደርግ እንዲህ አይነት እጽዋት እንዲህ አድርጎ ተቀጥቅጦ እንዲህ ተጠጥቶ እንዲህ ተደርጎ የሚል ነው የሚሰጡት። ያ እንግዲህ ትክክል አይደለም። በነገራችን ላይ የባህል ህክምና አለ። የተጠና የባህል ህክምና የጠና ሚኒስተርም የሚደግፈው ነው። በባህል ህክምናውም የማይደገፍ በጤና ሴክተሩም በሳይንሱም የማይደገፍ ዝም ብሎ በልማድና ሰዎች በተደጋጋሚ የሞከሩት ውጤታማ ሆነዋል በሚል ሳይንሳዊ ያልሆነ ስልጠና በመስጠት ጭምር ነው ሰዎች እንዲጠቀሙ እያደረጉ ይሆናል። ስለዚህ አጠቃላይ እየተሰጠ ያለው መረጃ ትክክልም ጤናማም አይደለም። በየትኛውም መንገድ እንግዲህ ከብዙ ባለሙያዎች ጋር ሆነን አብረን ለማየት ሞክረናል። አንዱም እየተሰጠ ያለው መረጃ ትክክለኛና ጤናማ አይደለም። ዶክተር ዝማሬ ታደሰ በማህበራዊ ሚዲያዎቹ ላይ የሚወጡ ማናቸውም የጤና መልእክቶች ለረዥም ጊዜ የሚቆዩ በመሆናቸው የአንድ ወቅት ብቻ ሳይሆን ዘላቂ ጉዳት የሚያስከትሉ መሆኑን ያብራራሉ። ጉዳቶቹ አንደኛ በወዲያው እንደ ባጭር ጊዜ የሚታዩ ሊሆን ይችላል ሉ ሌላው ደግሞ ረጅም ጊዜ የሚታዩ ጉዳቶችም አሉ። እንግዲህ በአጭር ጊዜ ስንል ወዲያ አሁኑ አሁን አንድ ሰው ግፊት አለብህ ተብሎ ለምሳሌ የሆነ ይሄ ነገር ግፊትን ወዲያው ያጠፋል ሲባል ሰው ደስፕሬት አይደለ፣ ወዲያው ያንን የሚፈልገውን ነገር የሚያገኘው ስለከመሰለው ያንን የሚያድንለት ከመሰለው ወዲያው ለመጠቀም ነው የሚሄደው ያ ደግሞ ጤና ላይ የራሱ የሆነ የጎንዮሽ ጉዳት ይዞ ሊመጣ ይችላል። ለሎንግ ተርምም ደግሞ ያ ቪዲዮ ረጅም ጊዜ እዛው ነው የሚቀመጠው። አንድ ሰው ብቻ አይቶች ወይ የተወሰነ በዛ ሰዓት ብቻ አይቶች የሚቀር አይደለም እና ሌላም ጊዜ ሌላም ሰው ሁሉ ጊዜ የሚቀመጥ ነገር ስለሆነ ሁሉንም አፈት እያደረገ ይሄዳል ማለት ነው። ያ ደግሞ ትክክለኛ ያልሆኑ ነገሮችን ወደየሰው እውነት ነው ብሎ ያደርገዋል። ከዛ ደግሞ በሽታ ላይ እንዲወድቅ ያደርገዋል ወደ ሕክምናም ቦታ ደግሞ አንዳንድ ሕክምና መሄድ ያለብን ነገሮች ላይ ወደ ሕክምና እንዳንሄድ ትክክለኛ የሆነውን ሕክምና ማጥላላት፣ ማጠልሸት ሰዎችም ደግሞ ያኛው ጋር መሄድ አለብኝ ብለው እምነታቸውን እንዲያጡ ማድረግ መጨረሻ አስቴጅ ላይ ሲደርሱ ወደ ህክምና ቦታ መምጣት እነዚህ እነዚህ እንግዲህ የሚጠቀሱ ችግሮች ናቸው። የጤና ሚኒስቴር በእነዚህ በማህበራዊ ሚዲያ በሚሰጡ የአስር ትምህርቶች ዙሪያ ሰፊ ጥናት ማድረጉን የሚገልጹት አቶ ዳንኤል ግለሰቦቹ የህክምና ባለሙያዎች አይደሉም ይላሉ። ባደረግነው ዳሰሳ እንግዲህ ትልልቅ ሰፊ ወይም ተከታይ ኖሯቸው የተሳሳተ መረጃ የሚሰጡት ሰዎች የህክምና ባለሙያዎች አይደሉም። እንደውም ትምህርታቸውንም በአግባቡ ያልጨረሱ ግን ብዙ ፎሎወር ያላቸው የሆኑ ሰዎች ናቸው። እንግዲህ ይሄ ከግንዛቤ ክፍተት ነው። ፎሎወርን ለማብዛት የተለያዩ የጎንዮሽ ጥቅሞችን ለማግኘት ብለው የጀመሩት እና የቀጠሉት ነው እና እንግዲህ ቆም ብለው እነሱም ሲያስቡ ትክክለኛ ያልሆነ መረጃ መስጠት ለማህበረሰቡ ጉዳት ማድረሱን ሲገነዘቡ ከዚህ ድርጊታቸው ሊመለሱ እንደሚችሉ እንገምታለን። እና አሁን እኛ ያደረግነው ዳሰሳ እሱን ነው የሚያሳየው። ትክክለኛ የጤና ባለሙያ የሆነ ሰው ትክክለኛ የሆነ መረጃ ነው ለማህበረሰቡ የሚያደርሰው። ጤና ሚኒስቴር እነዚህን ችግሮች አስመልክቶ ለመሆኑ ምን እያደረገ ነው ተብለው የተጠየቁት አቶ ዳንኤል፣ ጤና ሚኒስቴር አንዱ በተለይ በማህበራዊ ሚዲያ ዘርፍ የሚሰራው ስራ የሚዲያ ሞኒተሪንግ ስራ ይሰራል። ሚዲያ ሞኒተሪንግ የሚሰራው በማህበራዊ ሚዲያ ማህበረሰቡን ጤና ሊጎዱ የሚችሉ መረጃዎችን የሚያስተላልፉ ግለሰቦችን፣ አንዳንድ ጊዜ እንደ ድርጅት ሆነው የሚሰሩትንም ጭምር በመከታተል ትክክለኛ የሆነው መረጃ ለማህበረሰቡ በማድረስ ነው። በዚህ ደረጃ ነው እየተሰራ ያለውና ይህንን ተከትሎ ጤና ሚኒስተር አንድ የወሰደው እርምጃ በቅድሚያ የማህበራዊ ሚዲያን በስፋት በመጠቀም ትክክለኛ መረጃን ለማህበረሰቡ ለማድረስ ጥረት እያደረገ ነው የሚገኘው። ሁለተኛ በጣም በከፋ ደረጃ የተሳሳተ መረጃ ለማህበረሰቡ እያደረሱ ያሉ አንዳንድ ግለሰቦችን በተመለከተ ከዚህ ድርጊታቸው እንዲታረሙ ማስጠንቀቂያዎችን በመስጠት ለማረም ጥረት እያደረገ ነው ያለው። በአሁኑ ሰዓት እንግዲህ በሰፊው እየተሰራ ያለው ነገር ማህበራዊ ሚዲያን በትክክለኛው የመረጃ መስጫ መጠቀሚያ በማድረግ ለሀገር እንዲጠቅም በማድረግ ረገድ ስራ መስራት ነው። ሌሎችም ከዛ ትክክለኛ ካልሆነ ተግባራቸው እንዲታረሙ እየተደረገ ነው። እንግዲህ ከሞላ ጎደል አሁን ጥሩ ሁኔታ ላይ ነን ብለን እናስባለን። በማህበራዊ ሚዲያ ላይ ወደ 86 ሺህ ተከታዮች ያሏቸው መሆኑን የነገሩን ዶክተር ዝማሬ ጤና ሚኒስቴር ትክክለኛውን የጤና ትምህርት ለመስጠት የሕክምና ባለሙያዎችን አሰባስቦ ባዘጋጀው የቲክቶክ መድረክ ወይም ፎረም ላይ ተሳታፊ መሆናቸውን ገልጸውልናል። ይህን ማድረግ አስፈላጊ ነው ብለው ያመኑበትን ምክንያት ያስረዳሉ። ሰው ለምንድን ነው መጀመሪያ ወደ ሌሎች መረጃዎች የሚሄደው የሚለውን ነገር መጠየቅ አስፈላጊ ነው። ለዛ ምን የጤና ሚኒስትር እንደ ኃላፊነት ወስዶ ትክክለኛ የሆነ መረጃዎችን ማሳየት አለበት በሚል ወደ ሚዲያው እንዲመጣ ማለት ነው። ከዛ በኋላ ግን ሌሎቹን ስህተተኛ የሆኑ መረጃዎች ናቸው የሚለውን ደግሞ ሰው ራሱ አይቶ የሚጠቅመኝን ብሎ ካልወሰደ በስተቀር አሁን ላይ በጣም እየከበደ ነው የመጣው ኢንፎርሜሽኑ በጣም ልክ መጀመሪያ አካባቢ ላይ ድሮ ላይ በጣም ችግር እንደነበረ አንድ ኢንፎርሜሽን ማግኘት፣ አሁን ደግሞ በጣም ኦቨርሎድ ሆነናል በተለያዩ ኢንፎርሜሽኖች እና ያንን በእርግጥ በደንብ የምናየው ነው። ማህበራዊ ሚዲያ ያለ አግባብ መጠቀምና ሀሰተኛ መረጃዎችን ማሰራጨት በእኛ ሀገር ብቻ ሳይሆን በሌሎችም አገሮች የተለመደ ነው የሚሉት ዶክተር ሰይፈ ይህን አስመልክቶ ቀዳሚውን ስራ መስራት የሚኖርበት የጤና ሚኒስቴር ነው ይላሉ። ህብረተሰቡም ይህን አስመልክቶ ማድረግ አለበት የሚሉትን እንደሚከተለው ያስረዳሉ። ይሄ ነገር በኛ ሀገር ብቻ አይደለም፣ በውጭ ሀገር ላይ ያለ ነው። የተለያዩ የሀሰተኛ መረጃ የሚሰጡ የውጭ በሶሻል ሚዲያ ላይ ባን የተደረጉ ሁሉ አሉ፣ ካለኝ ኢንፎርሜሽን ደረጃ ማለት ነው። እንግዲህ ያንን የሚሰራው የጤና ሚኒስቴሩ ነው። በሀገሩ ያለ የጤና ሚኒስቴር ያንን መረጃዎችን ያሰባስባል። ትክክል ነው ትክክል አይደለም የሚለውን ነገር ይወስንና ያንን እዛ ሰው ላይ ያንን እርምጃ ሊወስድ ይችላል ማለት ነው። እንደዚህ አይነት ትሬንድ እኛ ጋር ያለ አይመስለኝም። ሌላው ደግሞ ዋናው ከዚህ አንጻር ህብረተሰቡ መጠንቀቅ ያለበት ነገር ምንድን ነው? አንድን መረጃ በሰማበት ጊዜ ያንን ወዲያውኑ የመቀበል ባህሪ ማዳበር አያስፈልግም። በራሱ በሁለት ወይም በሶስት መረጃዎችን እያገናዘበ ወይም ሰብስቦ እያገናዘበ ቢቀበል መልካም ነው። ያገኘውን መረጃ ሁሉ ከመተግበር ይልቅ መያዝና እንደገና በአካልም ቀርቦ ባለሙያን ማማከር እነዚህ እነዚህ ነገሮች ትክክለኛ መረጃውን ወይም ትክክለኛ የህክምና ግንዛቤዎችን የሚጨምሩ ይሆናሉ ማለት ነው የጤና ሚኒስቴር ይህን አስመልክቶ ህግ የተላለፉትን ወደ ቅጣት ከማምጣቱ በፊት ህብረተሰቡን ማስተማር ትክክለኛውን መረጃ መስጠት ህጉን ለሚተላለፉትም ማስጠንቀቂያ ማስተላለፍ የመጀመሪያው ተግባሩ አድርጓል ሲሉ የጤና ሚኒስቴር የማህበራዊ ሚዲያ አስተዳደርና የኮሚኒኬሽን ቡድን መሪ አቶ ዳንኤል በትረ ከራክራሉ በረጅም ጊዜ የተሳሳተ መረጃን ሲሰጡ የነበሩ ሰዎች ብዙ ተከታይ ሊኖራቸው እንደሚችል መገመት ይቻላል። እነዛ ሰዎች እንግዲህ ሁለት ነገር ነው። ማሰብ የሚገባው አንድም ባለማወቅ ለረጅም ጊዜ በመከታተል የመደገፍ እና ያንን ፕሮሞት የማድረግ ዝንባሌዎች አሉ። በሌላ መንገድ ደግሞ ትክክለኛው መረጃ ሲነገራቸው ተመልሰው ወደ ትክክለኛው መረጃ የመምጣት ነገር አለ እና ጥሩ የሚሆነው ትክክለኛው መረጃ በተከታታይ መስጠት አንዱ ጉዳይ ነው። ሁለተኛ ደግሞ የተሳሳተ መረጃ የሚሰጡትን ግለሰቦች ትክክል አይደላችሁም ብሎ መጠየቅ ነው የሚገባው እና በነገራችን ላይ እንግዲህ የጥቂቶቹ ከሀገር ውጭ ሆነው ነው ይህንን ስራ እየሰሩ ያሉት የተወሰኑ ደግሞ ሀገር ውስጥ ትክክለኛ ያልሆነን መረጃ ለማህበረሰቡ ማድረስ ያስከስታል የሕግ ስላለው ማለት ነው። ውጭ ያሉትም ከባሲዎች ጋር በመነጋገር ከሀገሪቷ ሕግ ጋር በመነጋገር ተጠያቂ ማድረግ የሚቻልባቸው አግባቦች አሉ። ከዚህ ከዚህ ድርጊታቸው እንዲታረሙን አሁንም ጤና ሚኒስተር የሚመክረው በነገራችን ላይ ወደ ክሱ ወደ ሕግ ከመሄዱ በፊት ልጆቹ እንዲታረሙ እና ትክክለኛው መረጃ ለማህበረሰቡ ለማድረስ ፈቃደኛ ቢሆኑ ነው የሚመክረው አሁን ግን ቀደም ብለን በሰጠኑ ማስጠንቀቂያ የመረጋጋቱ እና ትክክለኛው መረጃ ለትክክለኛው ማህበረሰብ ለማድረስ ጥረት እየተደረገ መሆኑን ለመገንዘብ ወይም ለመረዳት ችለናል እና ከበፊቱ ለውጥ አይተናል ብለን እናስባለን። ያነጋገርናቸው የሕክምና ባለሙያዎች ግን ግለሰቦቹን ወደ ህግ የማምጣቱ ስራ እጅግ የተወሳሰበና አድካሚ መሆኑን ገልጸው የራሳቸውን ስምና ፎቶግራፍ ሳይቀር በግልጽ እየተጠቀሙ ሀሰተኛ የሕክምና መልእክቶችን የሚያስተላልፉትን ለማስጥቆም አዳጋች የሆነባቸው መሆኑን ነግረውናል። በዚህ ረገድ መንግስትና ህብረተሰቡ ትክክለኛውን መረጃ ለይቶ በመጠቀም ጥንቃቄ እንዲያደርግም መክረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና አድማጮች፣ በህክምና ዙሪያ በሚያጋጥሙ ተግዳሮቶች ዙሪያ ያሰናዳናቸው ዘገባዎች እነዚህ ነበሩ። በሌሎች ዝግጅቶቻችን ደግሞ ተጨማሪ ማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ ችግሮችን የሚዳሰሱ እና ከባለሙያዎች የሚሰጡ መፍትሄዎችን ያካተቱ ሌሎች ርዕሰ ጉዳዮችን ይዘን እንመለሳለን። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ ደህና እደሩ።